ጋቢና ቪኦኤ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ ገባ በሉ ታክሲው ሞልቷል። ሄኖክ ሰማግዜር ነው። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አድራጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬው የጋቢና ጉዞ በኢትዮጵያ ዋና ዋና የማህበረሰብ የመገናኛ ብዙሀን መዘጋታቸውንና የመንግስቱን መግለጫ ከትንተና ጋር ይዘናል። ኢትዮጵያውያን በሰሜን አሜሪካ የተለያዩ ከተሞች ተሰባስበው ዓመታዊ የስፖርትና የባህል ዝግጅቶቻቸውን እያከበሩ ነው። በቶሮንቶ ካናዳ እንዲህ ያለ ፉክክር ማየት ቀላል አይደለም። መጨረሻ ላይ ብርቱ እልህና ፉክክር የታየበት ጨዋታ አሳይተውናል። ያው ማሸነፍ መሸነፍ በመኖሩ ለዋንጫ የቀረቡት ሁለቱ መለየት ነበረባቸው። እንዲሁም በዋሽንግተን ዲሲና አካባቢዋ የተካሄዱትን የስፖርት ውድድሮችና የባህል ዝግጅቶች በስፋት በመገኘት ዘግበናል። ወጣት የሆኑትን ኢትዮጵያኖች አእምሯቸው በጥሩ ሁኔታ እንዲቀረስ ከመጥፎ መጥፎ ተግባር ተወግደው በኢትዮጵያዊነታቸው ኮርተው ኢትዮጵያ የሚለውን ነገር ባህላቸውን፣ ምግባቸውን፣ ሙዚቃቸውን ሁሉ የሚያኮራ የዛሬዋ የጋቢና ታክሲ ሙሉ ናት። ኢትዮጵያዊት የባህል ሙዚቀኛ ማሪቱ ለገሰን ይዘናል። ሕዝቡ በጣም በሰብቹ ነው ያሰቡልኝ። ወደፊት የምቋቋሙበትን አገሬ ገብቼ የምደራጅበትን ምናምን የምልበትን አስበውልኛል። እና ነይ ነው የሚሉት ነይ ነው የሚሉት ህዝብ የተጠራ ደግሞ ህዳሉ፣ ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠርላሉ የሚሽቱ ዜናዎች። ጽዮን ግርማ ነኝ። የሶማሊያው የሽብር ቡድን አልሸባብ ሜርካ የምትባለውን ቁልፍ የወደብ ከተማ መያዙን ባለስልጣናትና ነዋሪዎች አስታወቁ። ሜርካ ከዋና ከተማይቱ መቋድሾ በስተደቡብ መቶ ኪሎ ሜትሮች ርቀት ላይ የምትገኝ ወደብ ነች። የመንግስቱና የአፍሪካ ህብረት ጦሮች ተቆጣጥረዋት የነበረችውን ሜርካን ዛሬ ማለዳ ላይ ለቀው ሲወጡ አልሸባብ በአይደዋን ከተማ ከተቀማ ወዲህ አቶት የቆየውን የባህር መውጫ በር አግኝቷል። በከባድ ሁኔታ የታጠቀ የአልሸባብ ጦር የከተማይቱን ዋና ዋና ኬላዎች መቆጣጠሩንና ታጣቂዎቹ በከተማይቱ አደባባዮች ላይ ባንዲራቸውን መስቀላቸውን የሜርካ ነዋሪዎች ለአሜሪካ ድምጽ ገልጸዋል። የአልሸባብ ተዋጊዎች ሜርካን መያዛቸውን የደቡብ ምዕራብ ሶማሌ ፌዴራል ክልል የጸጥታ ሚኒስቴር አብ ዓዲ ፋታህ ኢብራሂም ጊሴ ከቪኦኤ ጋር ቃለ ምልልስ አድርገው አረጋግጠዋል። አልሸባብ ሜርካንሲዝ ካለፈው የካቲት ወዲህ ሁለተኛው ጊዜ መሆኑ ነው። የመንግስቱና የአፍሪካ ህብረት ወታደሮች ከተማየቱን የለቀቁበት ምክንያት ገና በግልጽ ባይታወቅም የአልሸባብ ተዋጊዎች ግን ከመቋድሾ በስተ ምዕራብ አርባ ኪሎ ሜትር ላይ የሚገኘውንና ቀድሞ ወህኒ ቤት የነበረ የላንታ ቡር ወታደራዊ መደብ ወረው ለአጭር ጊዜ ተቆጣጥረው እንደነበር ታውቋል። ከመቶ ሃምሳ በላይ ሰዎች የተገደሉበትና ያችን አገር ከዚህ ቀደም አያሌ ሺዎች ወዳለቁበት የሲቪል ብጥብጥ እንዳይመልስ ስጋት ያደረሰው ውጊያ እንዲያቆም የደቡብ ሱዳን ፕሬዚዳንት ሳልቫኪር ትእዛዝ ሰጡ። የጠብ ማስቆሚያ አዋጅ በሚል በዛሬ ዕለት በወጣው ባለ ሁለት ገጽ ድንጋጌ አንጃ ለይተው ሲዋጉ የሰነበቱት ሁለቱ ወገኖች በአገሬው ሰዓት ከምሽቱ 12 ሰዓት አንስቶ ውጊያ እንዲያቆም የሚያዝ ነው። የሁለቱ ጎራ የጦር አዛዦች ተዋጊዎቻቸውን እንዲቆጣጠሩ የሲቪሎችን ህይወት ደህንነት እንዲያረጋጉና በወታደሮቻቸው ኢላማ የሚደረጉ የጎሳ ቡድኖች ካሉም ጥበቃ እንዲደረግላቸው ያዛል። ሰሜን ኮሪያ ከዩናይትድ ስቴትስ ጋር ያላትን የዲፕሎማሲያዊ ግንኙነት የመጨረሻ መገናኛ መስመር በሰጠሰች። ሰሜን ኮሪያ እርምጃውን የወሰደችው ዩናይትድ ስቴትስ ሰሜን ኮሪያ ውስጥ ይፈጸማል በምትለው የሰብአዊ መብቶች ረገጣ ምክንያት በሀገሪቱ መሪ ኪም ጆን ኡን ላይ ለጣለችው ማዕቀብ እንደ አጸፋዊ መሆኑ ተገልጿል። ኒውዮርክ በሚገኘው የተባበሩት መንግስታት ድርጅት አማካኝነት ከዋሽንግተን ጋር ትገናኝበት የነበረውን የመጨረሻውን መስመር ማቋረጧን ለአሜሪካ ዛሬ ማሳወቋን ፒዮንግያንግ አመልክታለች። የእንግሊዝ የሀገር ጉዳይ ሚኒስትር ቴሬሳ ሜይ ስልጣናቸው እንደሚለቁ ያሳወቁትን ጠቅላይ ሚኒስትር ዴቪድ ካሜሮን ለመተካት ብቸኛ እጩ ሆነዋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። አብረናችሁ የምናመሸው ሄኖክ ሰማግዜር እና እኔም መስታወት አራጋው አብረን ከአድማስ ስንሻገር እንላችኋለን። Gabina VOA. Let's cross boundaries together. ወደ ቀዳሚው ዝግጅታችን እንለፍ። ባሳለፍነው እሁድ የተጀመረው የእግር ኳስ ውድድር ከትናንት ወዲያ ቅዳሜ ተጠናቋል። ባልደረባችን አዲሱ አበበ ከካናዳ ቶሮንቶ በዝግጅቱ ላይ ተገኝቶ ሳምንቱ ሙሉ መረጃዎችን ሲያደርሰን ነበር። ለጋቢና በዚህ ፕሮግራም ላይ በአጭሩ ይዘነዋል። በድምፅ ጥራት የሚናገሩትን ሰዎች እኛ ራሳችን ቀርተን ነው የምናሰማችሁ። ለጥራቱ ይቅርታ እንጠይቃለን። ያሰብኩትና እየሆነ ያለው በጣም ይለያያል። እርግጥ ነው ተጫዋቾቹ ለመሸናነፍ የሚያደርጉት ትግል በጣም የሚያስደስት ነው። እንዲህ ያለ ፉክክር ማየት ቀላል አይደለም። መጨረሻ ላይ ብርቱ እልህና ፉክክር የታየበት ጨዋታ አሳይተውናል። ያው ማሸነፍ መሸነፍ በመኖሩ ለዋንጫ የቀረቡት ሁለቱ መለየት ነበረባቸው። የዚህ በሰሜን አሜሪካ የኢትዮጵያውያን ስፖርትና የባህል ፌዴሬሽን አመታዊ በዓል ፍጻሜ ሁሌም የፍጻሜው ጨዋታ ነውና ለዚህ የፍጻሜ ጨዋታ የተወዳደረውና የዘንድሮውን ሰላሳ ሶስተኛ ዓመታዊ የውድድር ዋንጫ ባለቤት የሆነው የሎስ አንጀለሱ ቡድን አሰልጣኝ መንግስቱ ሁሴን ነው። ቀደም ሲል የተደመጠው መንግስቱ ሁሴን ቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች ብቻ አይደለም። በቡድን ደረጃም የቡና ቡድን ተጫዋች እንደነበር ይታወሳል። ይሄ ቡድን እንደ አውሮፓ አቆጣጠር በሁለት ሺህ አስር ያገኘውን ዋንጫ እንደገና ከስድስት ዓመት በኋላ መልሶ መውሰዱ ነው። ለተዘዋዋሪ ተብሎ ወይም ተዘዋዋሪ ዋንጫ የሚባለውንም ዘንድሮ የሎስ አንጀለስ ስታር ቡድን አግኝቷል። የብዙ ተመልካቾች ግምት የቨርጂኒያ ቡድን አሸናፊ ይሆናል ነበረ። ከሰሞኑ እንቅስቃሴ አንፃር፣ የኤልኤ ስታር ግን በቅዳሜ ግጥሚያው የጨዋታ ብልጫ አሳይቶ ነው በብዙ ግብ ያሸነፈው። በነገራችን ላይ የሎስ አንጀለስ ስታር ቡድን ቀደም ሲል ከመስራቾቹ አንዱ የሆነው የቀድሞ የብሔራዊ ቡድን ተጫዋች ፍሳሐ ወልዳ ማኔል ነው። ፍሳሐ ወልዳ ማኔል ይህንን ቡድን ከመጀመሪያው ጀምሮ ማሰልጠን ብቻ ሳይሆን ወጣቶችን አሰባስቦ በትልቅ ደረጃ የአንደኛ ዲቪዚዮን ተሰላፊዎች እንዲሆኑ ያደረጋቸው ነው እና ቀድሞ አንተ ያሳደግካቸው ወጣቶች ምንም እንኳን የዘንድሮቹን እነዚህን ባታውቃቸውም፣ ምን አስተያየት አለህ ስለ ሎስ አንጀለስ ቡድን ስታር ብዬ ጠይቄው ነበረ።

ብዙ ጥሩ ተጫዋቾች የሆኑትን አውቃቸዋለሁ። በአሁኑ ጊዜ ደግሞ የአዲሱ ተጫዋች ባሽ የሚባል የኳሱን አሁን የያዘው በጣም ኃይለኛ ጎበዝ ተጫዋች ነው። በዚህ ላይ ያሬዳ አስር ቁጥሩ ያሬድ ሀያ ሁለት ቁጥሩ ባሽ በጠንካራ ዋ ላይ ደግሞ ባኪ ወደ ኢትዮጵያም ቡድን ይዜት ኩሚ ጊዜ የሄደ ጥሩ ተጫዋች ነው። ባኪ መሀል ላይ አቤል ያኛውም እዛ ትንሽ ያውቀውም ስምንት ቁጥር ምን እነዚህ ተጫዋቾች ያው እንደምታየው የቡድኑ ዋና እንትን ናቸው፣ ሶዎች ናቸው። ለምስል እንደገለጽኩት ታዲያ ፍሳ ወልዳማሌን ነው እነዚህን ተጫዋቾች ለዚህ ደረጃ ያበቃቸው። ዳኝነት ላይ ቀልድ አላውቅም። ጨዋታ ውስጥ ፍጹም ሌላ ሰው ነኝ የምትለው አልቢትር ትራስ ገብረ ዮሐንስ ነበረች፣ የቅዳሜውን የሻምፒዮና ውድድር የዳኘችው። አልከበደኝም ብላኛለች፣ መዳኘቱ ከባድ አይደለም። ግን በመሀል ችግር ነበረ፣ ግን ያው በሰላም ተፈጽሟል። የሁለተኛ ዲቪዚዮን ተወዳዳሪዎችም ለዋንጫ ያደረጉት ግጥሚያ ድንቅ ፍክክር ታይቶበታል። የሜሪላንዱ እና የቅዱስ ሚካኤል ቡድኖች ያደረጉት ፍክክር በተለመደበላቸው ጊዜ ባለመሸናነፋቸው በፍጹም ቅጣት ምት ነው የተለያዩት። ቅዱስ ሚካኤል የዋንጫ ባለቤት ሆኗል። በነገራችን ላይ ሁለቱም ቡድኖች ታዲያ ወደ አንደኛ ዲቪዚዮን አልፈዋል። ከዚህ ቀደም እንደገለጽኩት ከሌሎች ጋርም ያደረግኩትን ውይይት ከኳሱ ጋር በተጓዳኝ በተካሄዱ እንቅስቃሴዎች ላይ ተገኝቼ ያነጋገርኳቸውን እንግዶች በሌላ ዝግጅት ለማቅረብ እንሞክራለን። የዘንድሮው ሰላሳ ሶስተኛ አመታዊ በዓል ግን ከሞላ ጎደል በስኬት ተከናውኗል ማለት ይቻላል። እርግጥ ነው ክንጅት የጎደለበት መናበብና ተወያይቶ ተመካክሮ መስራት የሌለበት ሁኔታ አልታየም አይባልም። ያ ብቻ አይደለም። ከህዝብ የቀረበ ቅሬታ በመስተንግዶና በተለይም ወደ ሜዳ ለመግባት የነበረው ክፍያ ጥቂት የማይባሉ ታዳሚዎችን ቅር አሰኝቷል። ይህ ሁሉ የፌዴሬሽኑን አመራርና የዘንድሮውን በዓል አዘጋጅ ኮሚቴ ኃላፊዎች የሚጠይቅ መልስ ማብራሪያ የሚሰጥበት ወይም ሊሰጥበት የሚገባ ነው እና ወደፊት እንነጋገርበታለን። ለአሁኑ የከርሞ ሰው ይበለን በማለት ዝግጅቴን ላብቃ ለአሜሪካ ድምፅ ራዲዮ አዲሱ አበበ ነኝ በሰሜን አሜሪካ የኢትዮጵያውያን የባህልና የስፖርት ፌዴሬሽን ስፓና የ33ኛ ዓመት ፌስቲቫሉን በካናዳ ቶሮንቶ አካሂዷል። ባሳለፍነው እሁድ የተጀመረው ይህ የእግር ኳስ ውድድር ከትናንትና ወዲያ ተቀዳሚ ተጠናቋል። ይህንን ዘገባ አዲሱ አሰምቶን ነበር። አሁን ደግሞ በመቀጠል ሄኖክ ወደ ቨርጂኒያ በመሄድ አሌክሳንድሪያ ቨርጂኒያ እየተካሄደ ያለውን አምስተኛው የመላ ኢትዮጵያውያን የስፖርት ማህበር ቁጥር አንድ ዝግጅት እንደ ቶሮንቶ በርካታ ሰዎች የተሰባሰቡባት አልነበረም። በኢትዮጵያ በኢትዮጵያ ቀን አቆጣጠር አርብ ዕለት ሄኖክና ሱራፌል በስፍራው ተገኝቶ ተሳታፊዎችና አዘጋጆቹን አነጋግረው ነበር። ከመስራቹ አንዱ አቶ አብነት ገብረመስቀል፣ ከአስተባባሪዎችም እንዲሁ ሌሎችንም አነጋግረናል። ወደ ዝግጅቱ እንለፍ። አቶ አብነት አንተ በዩናይትድ ስቴትስ በኖርክባቸው ጊዜ ኢትዮጵያውያን፣ ባህል፣ ሙዚቃ፣ ስፖርት ህዝቡ አንድ እንዲሆን ስትሰራ ቆይተሃል። አሁን ወደ ኢትዮጵያ ከመግባት በፊት በነበረው ጊዜ አሁን ተመልሰህ ስትመጣ ግን፣ ካናዳ ዝግጅት አለ፣ ብዙ ሰውም ወደዛ ነው እየሄደ ያለው። እዚህ አነስ ያለ ቁጥር ያለው ሰው ቢሆንም ኢትዮጵያዊ ይሰባሰባል እና እንደዚህ መከፋፈሉን ስትመለከት እንደው ላንተ በግልህ ምን ምን አይነት ስሜት ያሳደረ? አንደኛ አሁን ባለሁበት ደረጃ እኮራለሁ። ለምን የመጀመሪያ ዓላማዬ እግር ኳስ ከፖለቲካ ውጪ እንዲሆን ነበረ። ስንመሰርቱም ያንን ፌዴሬሽን ከሃይማኖት፣ ከጎሳ፣ ከፖለቲካ ውጪ በነፃነት ኢትዮጵያውያኖች መጥተው እንዲሰባሰቡ እንዲተባበሩና እንዲገናኙ የሳመር ጊዜያቸውን እዚህ አመተው እንዲያሳልፉ በማለት ላባችንን አፈሰን ገንዘባችንን አጠፍተን ብዙዎች በተለይ የመሰረት ነው ሰዎች አላማችን ይሄ ነበረ። መጨረሻ ላይ ከዚህ በፊት በሰባው ውስጥ በአንድ ወቅት ፖለቲካ ገብቶ ፉትቦሉን ውስጥ እንደ ጉምተው ነው ጠፍቶ ነበር። እንደገና ነው በ78 በ79 ላይ አመጣ ነው በ84 እና በ85 ፌደሬሽን መስርተን የቀጠለ ነው። ይህ ነገር እንዳይሆን እኔ ራሴ አትላንታ ላይ ሄጄ በመገኘት የኤስኤፍኤን ስብሰባ ላይ በመገኘት ተማጥኛቸው ነበረ። እንደዚህ አይነት ነገር ይከፋፍለናል፣ ይሄን አንፈልግም። ከዚህ በፊት የደረሰውን ፖለቲካ ምን እንዳደረሰብን ምሳሌ በመስጠት ከዛ እንዲቆጠቡ ሞክሬ ነበር፣ ግን ያን ሲመኙ የነበረው የፖለቲካ ኃይል ሃይጃክ አድጎታል ለማለት ይችላል። ለሆነ ያንን ወሰደ እኔ ወክሬ እኔ ባጠፋው እኔ ብከፋፍለው ኖሮ አዝን ነበር፣ ስሜት ይጎዳ። ግን ብዙ ወጣቶች ወደ 750 የሚሆኑ ወጣቶች እና እዚህ በርካታ ቁጥሩ ማነሱ አይደለም። እዛም ቢሆን ነ ቁጥር ነው ጀመረ ምላይ ድረስ ነው ባንድ ጊዜ ሮም አልተገነባችም ባንድ ጊዜ ኤሳዋን አይገነባም አመታት ይበጃሉ ልክ ነው ነው ነው ዝግጅቱ ዛሬ ምን ይመስላል ቤተሰብ ይዛ ነው እዚህ ያለው አዎ ደስ ይላል በጣም ደስ ይላል ብዙ ሰው ፋሚሊ ይዘህ የመጣ ሰው አለ ጥሩ ነው እንደዚህ መሆኑን በጣም አሪፍ ነው ለህፃናቶቹም ካልቸራቸውን በደንብ እንዲያውቁ I'm looking at you now. Selena Lillian. Why did you come here? Sorry. So we can hear them sing, So we can see them dance and sing. Uh, we came here so we can have fun, watch the soccer game, and listen to music. Is it fun? Really fun. Can I get a high five? ስሜ ብስራት ገብረ መስቀል ነው። የመላው ኢትዮጵያ ስፖርት ማህበር አንድ ሲኢኦ ነኝ፣ ማለት ዋና ስራ አስኪያጅ። እንግዲህ ዘንድሮ ዝግጅታችሁ ምን ይመስላል? ከመቼ እስከ መቼ ነው? ምን ያህል ቡድኖች ተካፍለዋል? አጠቃላይ ያለውን ሁኔታ። ዝግጅቱ የተጀመረው ባለፈው እሁድ ጁላይ 3 2016 ነው። 18 ቡድኖች ተካፋይ ናቸው። ከተለያየ ስቴት ነው የመጡት አንደኛው ቡድን አበበ ቢቂላ የሚባለው ከኢትዮጵያ ድረስ የመጣ ቡድን ነው። እንግዲህ የዚህ ዝግጅት አላማ ምንድን ነው? በዋሽንግተን ዲሲ አካባቢም ሆነ በሌሎች አካባቢዎች ያሉ ኢትዮጵያውያንን እንደዚሁም በኢትዮጵያ የሚኖሩ ኢትዮጵያውያንም አካታቸዋለ፣ እንደምመለከተው ከሆነ አላማችሁ ምንድን ነው? ለማህበረሰቡ አገልግሎት ይሰጣል። እንግዲህ አላማችን ኢትዮጵያኖችን ማሰባሰብ ነው። ኢትዮጵያኖችን ማሰባሰብ ሲባል በስፖርት አማካኝነት ከሃይማኖት፣ ከፖለቲካ፣ ከጎሳ፣ ሌሎችም ከፋፋይ ከሆኑ ነገሮች ነጻ የሆነ ድርጅት ሆኖ ወጣት የሆኑትን ኢትዮጵያኖች አእምሯቸው በጥሩ ሁኔታ እንዲቀረጽ ከመጥፎ መጥፎ ተግባር ተወግደው በኢትዮጵያዊነታቸው ኮርተው ኢትዮጵያ የሚለውን ነገር ባህላቸውን፣ ምግባቸውን፣ ሙዚቃቸውን ሁሉ የሚያኮራ በተለይ ባህሪ አንድነታችን፣ ኢትዮጵያዊነታችን በጥሩ ሁኔታ እንዲንጸባረቅ ኢትዮጵያዊነት የሚኮራበት እንጂ የሚታፈርበት ነገር እንዳልሆነ እንዲገነዘቡ እና ጥሩ ዜጋ ለማፍራት። አብ ዘኔ ፋሲል አረጋ ይባላል። የምኖረው ዋሽንግተን ዲሲ አካባቢ ነው። ዛሬ እዚህ የመጣሁት ኤሳዋን ከተመሰረተ ጀምሮ ብዙ ወሬዎች ይወሩ ነበርና ይሄ ኢትዮጵያን ሕዝብ የሚከፋፍል ነገር ለማየት ነው የመጣውትና ይሄ ከእንደዚህ ከመከፋፈል ከእንደዚህ ከመበታተል ያለውን ድክመት አስተካክሎ ደካማ ጎኑን አበጅቶ ኢትዮጵያዊነትን አንድ ማድረግ ነው እንጂ እኔ አሁን ዛሬ እዚህ ቦታ ላይ ስመጣ ያየሁት የትግራይ ልማት ስብሰባ ወይም የኢህአዴጎች ጉባኤ ነው መሰለ። ጠቅላላ ማየው ይሄው እስከ ዘፈኑ ጀምሮ ትግርኛ ነው። ግን ከዚህ በፊት አማርኛ ዘፈንም ነበር። ግን ይሄ ነገር የትም አያደርሰንም። ተቻችለን አንድ ሁነን ኢትዮጵያዊነትናችንን ብናጠነክር ይሻላል። ው እምብዛ ስባት ጣንበራሎ ዋሽንግተን ዲሲ አካባቢ ነው የምኖረው። ብዙ ሰው የለም እንደ ከአመት አመት እየቀነሰ ነው የሚሄደውና ይህንን የሆነበት ምክንያት ደግሞ አሁን ያለው የኢትዮጵያ መንግስትን የሚወክል ባንዴራ የለም። በዛ ያለ ሰውም በዚህ ምክንያት ብዙ ቅሬታ ያለው ሰው ስላለ ለምን ኢትዮጵያ ባንዴራ እንደማያደርጉ አይገባኝም። ማለቴ አሁን ያለውን መንግስት የሚወክል ባንዴራ ማለቴ ነው።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 Gabina VOA, let's cross boundaries together. በኢትዮጵያ አብይ የማህበራዊ መገናኛ ብዙሃን ገጾች ተዘግተዋል። የኢትዮጵያ መንግስት ለዚህ የሰጠው ማብራሪያ የሁለተኛ ደረጃ ትምህርት መልቀቂያ ፈተና የሚወስዱ ተማሪዎች በፈተናቸው ላይ እንዲያተኩሩ ታስቦ ነው ይላል። የኢትዮጵያ መንግስት ኮሚዩኒኬሽንስ ጉዳይ ጽህፈት ቤት በድረ ገጹ እንዳሰፈረው የአስራ ሁለተኛ ክፍል ማጠናቀቂያ ብሔራዊ ፈተና በድጋሚ ተሰረቀ በሚል የሀሰት መረጃ ተሰራጭቷል። መንግስት የተሰረቀ ፈተና አለመኖሩም ቢያረጋግጥም ሆን ተብሎ የሚሰራጩ መረጃዎች ተማሪዎችንና ወላጆችን እየረበሹ ይገኛሉ ይላል እስክንድር ፍሬው ከአዲስ አበባ የሚከተለውን ዘገባ አጠናቅሯል አድማጮቻችን እዚህ ላይ የድምፅ ጥራት ችግር አለን ምክንያቱም በኢንተርኔት ኢትዮጵያ ውስጥ በጣም እንዳስቸገረ ነው የሰማ ነው በዛ የተነሳ በስልክ የተቀዳ ነው ለድምፁ ጥራት ይቅርታ እንጠይቃለን ለሁለት ጊዜ የተላለፈው የከፍተኛ ትምህርት መግቢያ ፈተና ነው ዛሬ የተጀመረው። መንግስት ለዚህ ፈተና ካደረጋቸው ዝግጅቶች አንዱም ማህበራዊ ድረገጾችን መዝጋት መሆኑ ታይቷል። ፈተናው ሊጀመር ጥቂት ቀናት ሲቀሩት አንስተው ፌስቡክ እና ቫይበርን የመሳሰሉ ማህበራዊ መገናኛዎች አለመስራታቸው የተጠቃሚዎች መነጋገሪያ ሆኖ ነው የቆየው። ለፈተናው ሲባል የማህበራዊ ድረገጾችን የመዝጋት እርምጃ መውሰዱን መንግስት ይፋ ያደረገው ገና በትናንትና እውነት ነው። የከፍተኛ ትምህርት መግቢያ ፈተናው በተረጋጋ መልኩ እንዲካሄድና እየተናፈሱ ያሉ ጅምብሮችን ለመቅጣት ሲባል መንግስት የማህበራዊ ድረገ and people. ገጾች አለመስራት ያማረራቸው በርካታ ተገልጋዮች ቅሬታቸውን ሲያንጸባርቁ ተስተውሏል። ምክንያቱም ሳያውቁም ነው እስከ ትናንት ድረስ የዘለቁት። ዛሬ ያነጋገርኳቸው አንዳንድ ተፈታኝ ተማሪዎች ግን በእርምጃው አዎንታዊ ጎን ላይ ማተኮር መርጠዋል። የአቤት አለማየሁ ከእነዚህ አንዱ ነው። ማለት ያው ተማሪዎች የውሸት ዘጋ የተባለው ፈተና ተንትን ተዳርሶ ተማሪዎች ከጥናታቸው እንዳይሸራከሉ የሚል ነው እንደዘገ የተባለው ትክክል ነገር የሰሩ ይመስለኛል፣ ግን ሕይወት እያዘናጋ ነበረ ማለት። አዎ ያው መጀመሪያ ወጣ ምናምን ነገር ሲባል መቼት ያጠኗሩ ምናም ያጠሳ አይነት ነገር ስሜት ይፈጥራል። ያው መንግስት ያን ነገር እንትን ማለት ማሳወቁም ለብዙ ተማሪዎች ጠፋሉ ብዬ አስባለሁ። እስራኤል ኃይሉ የተባለ ሌላ ተፈታኝ ተመሳሳይ አስተያየት አንጸባርቋል ማለት በጣም ጥቅም አለው። ምክንያቱም ተማሪ ተፈጥሮ ነበር በአግባቡ ማጥናት አልቻሉ ነበር አብዛኛው ተማሪ ምክንያቱም ፈተና አለ ሌላ ተማሪ ፈተናውን እየሰራ እኔ እኔ ሌላ ለማጥናት ምናምን ሆነ ኮንሰንትሬሽን

ባህል ጋር ተገጣጥመዋል በሚል ከኢትዮጵያ እስልምና ጉዳዮች ጽሕፈት ቤት ጥያቄ መጥቷል የሚል ነበር። እናም ለሁለት ጊዜ ተራዝሞ እነሆ ከዛሬ ሀምሌ አራት ቀን ጀምሮ እንዲሰድ የግድ ሆኗል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። በዚህ ላይ የባለሙያ አስተያየት ይዘናል። በአዲስ አበባ ዩኒቨርሲቲ መምህር የሆኑት አቶ አበባው አያሌውን ጽዮን አነጋግራለች። አንደኛ እንግዲህ መቼም ዘንድሮ ትልቅ ትልቅ ሀገራችን ደረጃ በጣም በጣም መጥፎ ክስተቶች የተከሰቱበት ነገር ነው። የመጀመሪያው ያን ያክል ሕዝብ ተራበ። በምግብ ራሳችንን ችለናል ተባለ፣ ያ ሁሉ አልሆነም። በምግብ ራሱን የቻለ ሀገር ምግብ በተፈጥሮ ችግርም ይሁን ማጠራቀም ሳይችል ጎተራዎች ባዶ ሆነው መግዛት የሄደ መንግስት ነው። ሁለተኛው ደግሞ እንግዲህ ሲደረጉ ማናያቸው ነገሮች ከዚህ በፊት ተደርገው ማያውቁ የትውልድን እውቀት የትውልድን ቀጣይነት የሚያስቸግሩ ነገሮች እየተፈጠሩ ነው። አንደኛው እንግዲህ ከዚህ በፊትም ሰምተን ማናውቀው ነገር የትኛው ነው? የአገር አቀፍ ፈተና ተሰርቆ ወይንም ተጭበርብሮ ወጥቶ በማህበራዊ ሚዲያዎች ተገለጸ። ይሄ ምንድን ነው የሚያሳየን ብንል አንደኛ መንግስት ሚናውን እየተወጣ አይደለም። መንግስት የሚጫወተውን ሚና ትውልድን የመቅረጽ ሀገሪቱን የማስተዳደር ሚና እየተጫወተ አይደለም ብለን እንወስዳለን። ሁለተኛ ግን ትልቁ ነገር ምንድን ነው? በሀገራችን እንግዲህ አንድ የትምህርት ስርዓት ሲዘረጋ ከነግሳንግሱ ነው መዘርጋት ያለበት። አንድ ልጅ ከዚህ ተነስቶ እዚህ ድረስ ይደርሳል፣ ይሄን ተምሮ፣ ይሄን ተምሮ፣ ይሄን ተፈትኖ ተብሎ ወደፊት መንግስት ተልሞ ያስቀምጣል። ያን መንግስት የተለመውን ነገር ራሱ ማስቀጠል አቃተው። በዚህ ጊዜ ምንድን ነው ማሰብ ያለብን መንግስት፣ አንደኛ ስርዓተ ትምህርት ማለት የሀገር ህልውና ነው። አንድ ሀገር ልትቆመው የምትችለው በምታስተምረው በምታሰለጥነው ዜጋ ነው። አንድ ዜጋ ሲማር መጀመሪያ የሚማረው ለራሱ ብሎ ነው። በስርዓተ ትምህርቱ ይማራል። ያን እውቀት ይሸምታል። ከሸመተ በኋላ ራሱን ይጠቅማል። ራሱን እየጠቀመ ደግሞ መንግስትን ያገለግላል፣ አገርን ያገለግላል። ይሄ በአሁኑ ጊዜ የለም ማለት እንችላለን። አንደኛ እየተማርኩ ነው ወይ? ዜጋ ሁልጊዜም ይለፋል ራሱን ለመጥቀም ያውም ትልልቅ ዜጎች አይደሉም ጎልማሶች አይደሉም እነዚህ ገና ወጣቶች ናቸው ህልም እያዩ ያሉ ወጣቶች ናቸው እነዚህ ህልም እያዩ ያሉ ወጣቶች ፈተናው ወጥቷል ተባዝቷል ለምን ደከመው ከተማ ያለው ለምን ያን ያክል ከቤተ መጽሐፍት ቤተ መጽሐፍት እየሄደ ከቦታ ቦታ እየሄደ በክፍለ ሀገር ያለውም በኩራዝ እያጠና መብራት ማይደረስበት ሀገር ነው እኛ ሀገር ያለው ሁሉም ቦታ ያን ሁሉ ለፍቶ ፈተና ወጣ ማለት ምን አይነት ውርደት ነው ይሄ በጣም የሚያሳፍር በጣም በጣም አገር አለ ወይ መንግስት አለ ወይ የሚያሰኝ ደረጃ ያደረሰን ነገር ይሄ ነው እንግዲህ። እሱኛውን ደረጃ አልፎ አሁንም ሁለተኛ እንግዲህ ተሰረቀ ሲባል ቆይቶ አሁን ማህበራዊ ሚዲያ ተዘግቶ ፈተናው እየተሰጠ ነውና ማህበራዊ ሚዲያ መዘጋቱና ፈተናው መሰጠቱ ላይ ምን አስተያየት ነው ያለት? ማህበራዊ ሚዲያን መዝጋት ማለት አንደኛ መንግስት የራሱ ፍርሃት አለው። ከፍተኛ ፍራት አለው ያ ፍራት ከየት ነው የሚመነጨው የመንግስት አካላት ናቸው የሀገር አቀፍ ፈተናዎች ድርጅት የመንግስት አንድ ክንፍ ነው ሁለተኛ ደግሞ ፈተናው ከዚህ በፊት ተሰርቋል ተብሎ ከወጣ በኋላ ልዩ ግብረ ሀይል ተቋቁመዋል ከተባለ ያም የመንግስት ክንፍ ነው መንግስት ውስጥ ምናልባት በመንግስት ያልተደሰቱ የተወሰኑ ወገኖች አሉ ምናልባት መንግስትንም ለኪሳራ መዳረግ የሚፈልጉ ይሄ አንድ የሚያመላክት ነገር ነው ሁለተኛ ደግሞ ማህበራዊ ሚዲያ ተዘግቶ ፈተና ማካሄድ ለምን ድን ነው ሲባል የማህበራዊ ሚዲያ አስተላላፊዎች ፈተናው ላይ ያልደረሱ ቅርበት ያላቸው ሰዎች ናቸው፣ ፈተናውን ሊያወጡ የሚችሉ የማህበራዊ ሚዲያውን ሳይሆን መንግስት መከታተል የነበረበት መዝጋት ያለበት የራሱን ክፍተት መዝጋት ነበረበት። የማህበራዊ ሚዲያም ይሁን ሌላው ሚዲያ የጽሁፍ ሚዲያውም ቢሆን በእጁ ነው። ይሄ ለማንም የማይመለስ ለማንም የማይታገስ መንግስት ነው። ይሄ ከዚህም በፊትም እየታወቀ ነው። እጁ ረዥም የሆነ መንግስት ነው። ሁለተኛ ደግሞ ኃላፊነት የማይሰማው መንግስት ነው። ቢያውቁበት ኖሮ ማህበራዊ ሚዲያ ለራሱ ትልቅ ጠቀሜታ ይኖረው ነበረ። ህዝቡ አልፎ ሂዷል፣ እያንዳንዱ ዜጋ አልፎ ሂዷል። መንግስት ግን ኋላ ቀርቷል። ማህበራዊ ሚዲያን እንደ ጠላትን የሚቆጥር ነው። ማህበራዊ ሚዲያ ለብዙ ዜጎች፣ ለብዙ ነገር፣ ለእያንዳንዱ የሚጠቅሙ ነገሮች ናቸው። ለትምህርትም ይሁን ለንግድም ይሁን ለምንም የሚጠቀምባቸው ናቸው። ማንኛውም ኢትዮጵያ መንግስት እነዚህን ይጠቀምባቸዋሉ፣ አይጠቀምም። ይሄ መንግስት የቀረው ያኔ ምናልባት ሶቪየት ህብረት በፈራረሰችበትና የኢትዮጵያ መንግስት ሚኒስታሊዝም አቋም በናወጠበት የቅይጥ ኢኮኖሚ በታወጀበት ጊዜ ያኔ የቆመና ህልሙም ያው ሁለተኛ ደግሞ ሀሳቡም ያው፣ ዓላማውም ያው፣ ግቡም ያው የሆነ አንድና አንድ ሆኖ በዛው የቆመ ነው እንጂ ዘመኑ የሚፈጥራቸውን ነገሮች ለሀገሪቱ እንጠቀም ለራሱም እንጠቀም ዜጋውም ይጠቀም ብሎ የሚያስብ አይደለም። እና ማህበራዊ ሚዲያ ቢዘጋ ምንም ደንታ የሌለው ማህበራዊ ሚዲያን ደግሞ ለመዝጋት አይ ይህን ፈቅጃለሁና ይሄ ይሄ ሊፈጠር ይችላል ብሎ ሊያስብ የሚያይችል ኃላፊነትም የሚሰማው ነው ብዬ አላስብም። በዚህ ላይ አስተያየቶቻችሁን እንግዲህ እንድትሰጡን እንጋብዛለን። አት ቪዮ ያ ማህሪክ ላይ በትዊተርም እንደዚሁ ሀሽታግ ጋቢና ቪዮኤም በመጠቀም አስተያየቶቻችሁን አድርሱን። አሁን በዚህ ሙዚቃ እንሰናበት አደለም ስናስተናግዳቸው የምሽነውን የመስታወት እና ሄኖክስ ማግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ዳም ብራውን ነው። ሙዚቃውንም የጋበዘን እሱ ነው። የጋቢና ዲጄ ዲጄ ፋቱ ጋር በመሆን ጉዞአችሁ የሰመረ ይሁን እያለን ሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። ሳም ኩክ ትዊስትን ተናረወይ Diamond rings and twisting the night away. Man, you ought to see her go twisting to the rock and roll. Here you find the young and old twisting the night away. they yeah, twisting, twisting, man.